መረጃዎች እንደሚያመለክቱት ከጅቡቲ ተነስተው ቀይ ባህርን በመሻገር ወደ የመንና ሳውዲ አረቢያ ለመግባት የተነሱ መንገደኞች አደጋው ያጋጠማቸው ባሳለፍነው ሳምንት ቅዳሜ መጋቢት 28 ሌሊት ነበር። ወደ በርካታ የሟች ቤተሰቦች መርዶ እየደረሰ ያለው ከእሁድ ጀምሮ ትናንትና ሰኞና ዛሬ መሆኑ የአጽቢ ወንበርታ ወረዳ ኮሚኒኬሽን ጽህፈት ቤት መረጃ ያመለክታል። የአጽቢ ወንበርታ ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ የሆኑት ወይዘሮ ዩንሸ ዘላለም ለዲደብሊው እንደተናገሩት እስከ ዛሬ ዕለት ከሰዓት በፊት 40 የሟች ቤተሰቦች መርዶ ደርሰዋቸዋል። ይላሉ በወረዳችን እስካሁን ያለው አርባ ሰዎች ሕይወታቸው አልፈዋል። አጠቃላይ ስምንት ቀበሌዎች ነው ያሉ በስምንት ቀበሌዎች ግን ይህን አረባ ሰዎች ሕይወታቸው እንዳለፈ እንደተነገሩ ነው ያለን ኢንፎርሜሽን ማለት ነው። የሌሎች ወጣቶች ሁኔታም እየተጣራ መሆኑ የወረዳው ኮሚኒኬሽን ኃላፊ ጨምረው ነግረውናል። ሌሎች ለጉዳዩ ቅርበት ያላቸው አካላት እንደነገሩን አደጋው በደረሰባት ጀልባ ከነበሩ በርካታ ሰዎች መካከል ጥቂቶች በህይወት የዳኑ ሲሆን ስልሳ አምስቱ በባህሩ ቀርተዋል። ከእነዚህ መካከል ወንድማማቾችና ሴቶች እንደሚገኙበት ታውቋል። አቶ ሕድሮም ኃይለ ስላሴ ቤተሰቦቻቸው ካጡ ተጎጂዎች መካከል አንዱ ነው። እዚ በሀያል ሀዘንን በሀያል ሸቅሎትን ተዋሒጥሎ ሩስ እዚ ከ ምዳሀውም ዘይሀውን ሀያል ሸቅሎት አለ ህዝቡ ታላቅ ሀዘንና ጭንቀት ውስጥ ነው። በዚህ ላይ ልጆቻቸው በህይወት መኖራቸውና አለመኖራቸው ያላወቁ ቤተሰቦች ተጨንቀው ነው ያሉት። ሌላው ደግሞ መሞታቸው ታውቆ መርዶ ያልተነገራቸው ቤተሰቦችም አሉ። ታላቅ ሀዘንና ስቃይ ውስጥ ነው ያለነው። አብዛኛው ስታየው ከአንድ ወረዳ ብቻ ሳይሆን ከአንድ ቤተሰብም ነው። ህዝቡ የትኛው ለቅሶ ጋር ደርሶ የትኛው ጋር ይቅር የሚለው ግራ ገብቶታል። መርዶ የሚደርሳቸው ቤተሰቦችም ማንም የሚያጽናናቸው ጠፍቶ ሁሉም ሀዘንተኛ ነው የሆነው። የትግራይ ክልል ሰራተኛና ማህበራዊ ጉዳይ እንደሚለው ለአመታት ስለ ህገ ወጥ ስደት ጉዳት በተደጋጋሚ የግንዛቤ ማስጨበጫ ስራዎች ቢሰሩም ለውጥ አልተመዘገበም። በቢሮው የትምህርትና ስልጠና ባለሙያ አቶ አሰፋ ሀዱሽ ለዲ ደብሊው እንደገለጹት ችግሩ አሳሳቢ ደረጃ ላይ ይገኛል ይላሉ ሲያነሱ ኢቨን ተበድሮ የሚሄድበት ሁኔታ ነው ያለው። ስለዚህ በጣም በጣም ከባድ ሁኔታ ነው ያለው። በመንግስትም ይሁን መንግስታዊ ያልሆኑ አገራዊና ዓለም አቀፍ ድርጅቶች፣ ኢቨን ተቀባይ አገሮች ራሳቸው ክልሉ መንግስትም የፌዴራል መንግስትም አብሮ በጋራ ይሰራል፣ እየተሰራ ነው። ግን ትሬንዱ ስታየው ግን አሁንም እንዳለ ነው ማለት። አብዛኛው ወደ አረብ ሀገራት የሚደረገው ጉዞ በህገ ወጥና ሚስጥራዊ መንገድ የሚደረግ በመሆኑ የአደጋው መጠን በተጨባጭ ለማወቅ አስቸጋሪ እንዳደረገባቸው ጨምረው የነገሩን አቶ አሰፋ በአጽቢ ወንበርታና አቅራቢያ በሚገኙ ወረዳዎች እንዲሁም በደቡብ ትግራይ የተለያዩ ወረዳዎች ህገወጡና አደገኛው ጉዞ በከፍተኛ መጠን መቀጠሉ ተናግረዋል። በትግራይ በስፋት ለሚታየው የወጣቶች ስደት ዋነኛው መነሻ ስራ አጥነት መሆኑ ብዙዎች ይገልጻሉ። ዚ ህጋው ስደት አይኮኑን እኮ ሲልካ ኩታ ዓጢ ምንእሰይ ስራሕ ክትፈጥሮሉ ለካ ምክንያቱ ህገ ወጥ ስደት ብለህ የምትቋጨው አይደለም። ወጣቱ እንዳይንቀሳቀስ አትገድበውም። የስራ እድል ልትፈጥርለት ይገባል። መልካም የኑሮ ሁኔታ የመፍጠር ተስፋ የመስጠት ግዴታ አለ። በመላው ትግራይ እጅግ በጣም ከፍተኛ የስራ አጥነት ችግር አለ። ይህና ሌሎች ምክንያቶች ወጣቱ ወደ ውጭ እንድሄድ ይገፉታል። ችግሩ ልትገታው የምትችለው የስራ እድል በመፍጠር ነው። ናይ ለዲደብልዩ ዘገባ ሚሊዮን ሃይለ ስላሴ መቐለ